The Voice of America. ወለጋ ዩኒቨርሲቲ ለመጀመሪያ ጊዜ አራት ተማሪዎችን በአፋን ኦሮሞ በዶክትሬት ዲግሪ ማስመረቁን አስታወቀ። በዩኒቨርሲቲው የምሩቃኑ መምህርትና የጥናት አማካሪ ዶክተር አሊማ ጅብሪል ተማሪዎቹን ለመጀመሪያ ጊዜ ማስመረቅ መቻላቸውን እንደ ከፍተኛ ስኬት እንደሚቆጥሩት ተናግረዋል። ተመራቂ ተማሪዎቹን ጨምሮ ያነጋገረው ናኮር መልካ ዝርዝር ዘገባ ያስደምጠናል። የወለጋ ዩኒቨርሲቲ ለባለፈው አራት አምስት ዓመታት ሲያስተምራቸው የነበረውን አራት የአፋን ኦሮሞ ሶስተኛ ዲግሪ ወይም ዶክተሬት ተማሪዎች ባለፈው ሳምንት ማስመረቁን አስታውቋል። በምርቃት ስነ ስርዓቱ ላይ የታደሙት የወለጋ ዩኒቨርሲቲ ፕሬዚዳንት ዶክተር ሐሰን ዩሱፍ በፌስቡክ ገጻቸው አራት ተማሪዎች ለመጀመሪያ ጊዜ ጥናታዊ ጽሑፋቸውን በአፋኑ ሮሞ በማቅረብ ታሪክ ሰሩ ሲሉ አድናቆታቸውን ገልጸዋል። በወለጋ ዩኒቨርሲቲ የአፋኑ ሮሞና ስነ ጽሑፍ ትምህርት ክፍል መምህርትና የከፍተኛ ደረጃ ተማሪዎች አማካሪ ዶክተር አሊማ ጅብሪል ተማሪዎቹን ለመጀመሪያ ጊዜ በአፋኑ ሮሞ በሶስተኛ ዲግሪ ማስመረቃችን ትልቅ ስኬት ነው ብለዋል። አን ሪ የወለጋ ዩኒቨርሲቲ በአፋን ኦሮሞ ለመጀመሪያ ጊዜ በዶክተሬት ድግሪ የተመረቁ አራቱ ተማሪዎችም የአፋን ኦሮሞና ስነ ጽሑፍ ትምህርት ክፍልም ጭምር ለዘላለም ሲታወሱበት የሚኖሩ ትልቅ ስኬት ነው የተመዘገበው። በስኬቱ አስተዋጽኦ ያበረከቱ ሁሉንም አካላት ጨምሮ ማለት ነው። ምክንያቱም በዓለም አቀፍ ደረጃ እንኳ ብናይ በአፋን ኦሮሞ ተምረው በአፋን ኦሮሞ ጥናታዊ ጽሁፍ አቅርበው በአፋን ኦሮሞ ተመራምረው ጽሁፋቸውን አጠናክረውና ተከላክለው በዶክተሬት ዲግሪ ሲመረቁ ይሄ የመጀመሪያ ነው ብለዋል ዶክተር መርጋ ገመዳ በቋንቋ ስርዓተ ትምህርት ላይ ጥናታዊ ጽሁፋቸውን በማቅረብ በስርዓቱ ውስጥ ይስተዋላሉ ላሏቸው ችግሮችም መፍትሄ አመላክተዋል ሲሉ ተናግረዋል ዶክተር አሊማ ሁለተኛው ዶክተር ዳንኤል ለሜሳ በቋንቋ ጥናት ሶስተኛው ዶክተር መገርሳ ኢንሳ በተረት ላይ እንዲሁም የመጨረሻው ዶክተር ፈቃዱ ቀና ደግሞ የአፋኑ ሮሞ ልብ ወለድ ታሪኮች ላይ ጥናታዊ ጽሑፋቸውን አቅርበው አመርቂ ውጤት ማግኘታቸውን ገልጸዋል ዶክተር አሊማ ዶክተር መርጋ ገመዳ ለመጀመሪያ ጊዜ በአፋኑ ሮሞ የሶስተኛ ዲግሪያቸውን የሰሩ ተመራቂ በመሆናቸው የተሰማቸውን ስሜት እንዲህ ገልጻሉ አፋኑ ሮሞ ያንን ሁሉ ተጽዕኖ ተቋቁሞ ዛሬ ለሶስተኛ ዲግሪ በመድረሱ በአገር ውስጥ የሚኖሩትንና በውጭም የሚኖሩ የኦሮሞ ተወላጆችን እንኳን ደስ አላችሁ ማለት እፈልጋለሁ። አፋን ኦሮሞ የጥናትና ምርምር እንዲሁም የሳይንስና ቴክኖሎጂ ቋንቋ እንዲሆን ጥረት የምታደርጉ ሁሉ የኢትዮጵያ ፌዴራል ተጨማሪ የስራ ቋንቋ እንዲሆን ጥረት ለምታደርጉ ሁሉ የእኛ በዶክተሬት ዲግሪ መመረቅ መሰረት ስለሚሆናችሁ እንኳን ደስ አላችሁ ማለት እፈልጋለሁ ብለዋል። የአፋን ኦሮሞ ስርዓተ ትምህርት ላይ ጥናታዊ ጽሁፋቸውን የሰሩበትን ምክንያት ሲያብራሩ የትምህርት ስርዓቱ ከሌላ ቋንቋ የተወሰደ መሆኑን በመጥቀስ ምን ያህል የሳይንሳዊ ሂደቱን በጠበቀ መልኩ ትምህርቱ እየተሰጠ ነው ከሚል ሀሳብ እንደተነሱ ገልጸዋል። በጥናቱ ወቅትም ስላጋጠማቸው ተግዳሮት እንዲህ አብራርተዋል። ለጥናቱ አስፈላጊ የሆኑ የጽሁፍ ማስረጃዎችንና ግብዓቶችን ከኦሮሚያም ሆነ ከፌዴራል ትምህርት ጽህፈት ቤቶች ማግኘት አልቻልኩም። የአፋን ኦሮሞ ስርዓተ ትምህርትም ከዚህ በፊት ስላልተዘጋጀ በጥናቴ ወቅት እንቅፋት ሆኖብኛል። በአማርኛ የተዘጋጀውንም ስርዓተ ትምህርት ለማግኘት በጣም ተቸግር ያለው ይህም ችግር የመጣው አፋን ኦሮሞን የሚያጠና አፋን ኦሮሞን የሚከታተልና የሚያዘጋጅ እንዲሁም ጥናትና ምርምር የሚያካሄድ አካል በትምህርት ሚኒስቴር ውስጥ ካለመኖሩ የተነሳ ነው ብለዋል። ዶክተር አሊማ ጅብሪል በአፋን ሮሞ እና ስነ ጽሁፍ ትምህርት ክፍል ውስጥ ሀያ አራት የሚሆኑ ተማሪዎች አሁንም በአፋን ሮሞ ሶስተኛ ዲግሪ የተለያዩ ጥናታዊ ጽሁፎችን በማቅረብ እና ጥናት በማድረግ ላይ ይገኛሉ ብለዋል። ተመራቂዎቹ ያቀረቡት መመረቂያ ጽሁፍም ዩኒቨርሲቲው በሚያሳትመው ጆርናል ወይም የጥናት መጽሔት ላይ ታትሞ እንደሚወጣ አመልክተዋል። ለአሜሪካ ድምጽ ናኮር ምልካ ካምቦ